የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ስድስተኛ ወንጀል ችሎት በትናንትና ውሎ የኢትዮ ምህዳር ጋዜጣ ዋና አዘጋጅ ጌታቸው ወርቁን ጥፋተኛ ያለው የቀረበበትን ክስ በበቂ ሁኔታ አላስተባበለም በማለት ነው። ጌታቸው ጥፋተኛ የተባለው ከአንድ ዓመት ከአምስት ወር በፊት በጋዜጣው በወጣ ዜና ምክንያት ነው። በጋዜጣው ሪፖርተር አማካኝነት የተዘጋጀው ይኸው ዜና በመንበረ ፓትርያርክ ቅድስተ ማርያም ገዳም ተከናውኗል የተባለ የንብረትና የገንዘብ ምዝበራን የሚመለከት ነበር። ጋዜጣው ሁኔታውን ከሚያውቁና ከሰበካ ጉባኤ አባላት አገኘውት ባለው መረጃና ሰነዶች ላይ ተመስርቶ ዜናውን እንደሰራ ቢገልጽም በቤተ ክርስቲያኒቱ ጠበቃ ክስ ቀርቦበታል። ዋና አዘጋጁ በወንጀል ሕግ በአንቀጽ 613 ስም ማጥፋትና የሐሰት ሐሜት በሚል የተቀመጠውን ተላልፏል በሚል ነበር የተከሰሰው። ሁለቱም ወገኖች የሰውና የሰነድ ማስረጃዎችን በማቅረብ በጉዳዩ ላይ ሲከራከሩ ቆይተዋል። የግራ ቀኝ ክርክሩን ሲያስተናግድ የቆየው ፍርድ ቤቱ ጋዜጠኛ ጌታቸው በዚሁ አንቀጽ ንዑስ ቁጥር ሶስት የተገለጸውንና ጥፋተኛ ወንጀሉን የፈጸመው በመልካም ስም ላይ ከባድ ጉዳት ለማድረስ በማሰብ እንደሆነ የሚለውን ጠቅሶ የጥፋተኝነት ብይን መስጠቱን የዋና አዘጋጁ ጠበቃ አቶ በኃይሉ ተስፋዬ ለዶይቼ ቬለ ገልጸዋል። የተቀጠረው ለፍርድ ነበረ። ያው ፍርድ ቤት ከሳሾች ያቀረቡትን ማስረጃ ማስተባበል አልቻለም በማለት ጥፋተኛ ብለውታል። ከሳሾችም እንዲሁም በጌታቸው በኩልኛም የቅጣት ማቅለያዎችን እና ቅጣት ማክበጃዎችን ያቀርበዋል። ለህዳር ስድስት ተቀጥሯል ቅጣቱን ለመወሰን። እስከዛ ጊዜ ድረስ ግን ማረሚያ ቤት ይቆይ የሚል ትጋት ሰጥቶ ችሎቱ ተደምድሟል። ትናንት በዋለው ችሎት በከሳሽ በኩል ማክበጃ ከማቅረብ በዘለለ የቅጣት አስተያየት አለመቅረቡን ጠበቃ በኃይሉ ይናገራሉ። ሆኖም የፍርድ ቤቱ ውሳኔ በጋዜጣው ላይ ታትሞ እንዲወጣ ትዕዛዝ እንዲሰጥላቸው ማመልከታቸውን ይገልጻሉ። ጌታቸው በተከሰሰበት አንቀጽ ጥፋተኛ የተባለ ተከሳሽ ከሶስት ወር የማያንስ ቀላል እስራትና መቀጮ እንደሚበየንበት የወንጀል ሕጉ ቢደነገግም አቶ ባይሉ ግን እስከ ሶስት ዓመት ሊፈረድበት እንደሚችል ያስረዳሉ። ቅጣቱ ከሶስት ወር የማያንስ ቀላል እስራት ነው። ይሄ ማለት ከሶስት ወር እስከ ሶስት ዓመት ባለው ውስጥ ሊያርፍ ይችላል ማለት ነው። ስለዚህ ያው ፍርድ ቤቱ ቅጣቱን በቀረበለት የቅጣት ማቅለያና ማክበጃ መሰረት አድርጎ ካሰላ በኋላ በዚህ ሬንጅ ውስጥ ቅጣቱን ሊያሳርፍ ይችላል ማለት ነው። ጋዜጠኛ ጌታቸው ትናንት ከችሎት በኋላ በወረዳ ዘጠኝ ፖሊስ ጣቢያ የታሰረ ሲሆን የቅጣት ውሳኔውን በፍርድ ቤት እስከሚቀበል በስር ወደሚቆይበት ቅሊንጦ የእስረኞች ማረሚያ ቤት ዛሬ ተዛውሯል። ከሶስት ቀናት በፊት በአሜሪካ ኤምበሲ በተዘጋጀ አንድ ዝግጅት ላይ ከጌታቸው ጋር ታድሞ የነበረው ጋዜጠኛ ኢሊያስ ገብሩ ዋና አዘጋጁ እታሰራለሁ የሚል ስጋት እንደነበረበት ይገልጻል። እዛ ላይ ቃ ረጅሙን ሰዓት ከዚህ ከክሱ ጋር በተገናኘ ነበረ ሲነግረኝ ነበረው። እዛም ለነበሩ ሰዎችም አሜሪካ ኤምባሲ ለነበሩ ሰዎች እና ውስጡ ስጋት ነበር። ምክንያቱም ኢትዮጵያ ውስጥ የጋዜጠኝነት እንትን ምን አይነት ውሳኔ እንደሚሰጥ መገመጥ ይከብዳል። አያስቀጣም ያልከው ነገር ሰዎች ተቀጥተው ተፈርዶባቸው እስር ቤት አሉ። ያስቀጣል ብለህ የገመትከው ነገር ደግሞ ሰዎች ወይ በክሳቸው ሲቋረጥ ወይ ደግሞ በነጻ ሲውጥ እና ከኢህአዲግ ባህሪ አኳያ ምን አይነት ውሳኔ ለጋዜጠኛ እንደሚሰጥ መገመጥ በጣም ይከብዳል እና ከዛ በመነሳት ይመስለኛ ስጋት አድሮበት የነበረው። የጌታቸው መታሰር ዳፋው ለኢትዮ ምህዳር ህልውናም እንደሚተርፍ ኤልያስ ይናገራል። በተለያዩ ምክንያቶች ህትመቱ ሲቋረጥ የነበረው ኢትዮ ምህዳር ጋዜጣ የአስቸኳይ ጊዜ አዋጁን ተከትሎ አታሚ የማጣት አደጋ ተደቅኖበት እንደነበር ጌታቸው ከሁለት ሳምንት በፊት ለዶይቼ ቬለ በሰጠው ቃለምልልስ ገልጾ ነበር። ባለፈው ሳምንት ቅዳሜ ግን ተሳክቶለት ጋዜጣውን ለንባብ አብቅቷል። ከአብዛኛው የኢትዮ ምህዳር ስራ ጀርባ የነበረው ዋና አዘጋጁ እንደመሆኑ ከሱ ስር በኋላ የጋዜጣው የወደፊት እጣ ፈንታ አጠያያቂ እንደሆነ ኤልያስም ሆነ ጠበቃው አቶ ባህይሉ ይገልጻሉ።